የባህል መድረክ የኢትዮ አዲስ ፍራንክፈርት የስፖርት ክለብ የዘንድሮውን የኢትዮ ጀርመን የእግር ኳስ ቱርናመንት ለየት ባለመልኩ አዘጋጅ ነው። ጤናይስጥልን አድማጮቻችን ባለፈው ሳምንት ቅዳሜና እሁድ ደማቋ የፍራንክፈርት ከተማ የኢትዮ ጀርመንን የባህልና የስፖርት ፌስቲቫል ለማክበር ከመላው ጀርመን በእንግድነት የመጡ ኢትዮጵያውያንን በጥሩ ሁኔታ አስተናግዳ ሸኝታለች። ሬብሽቶክ ስፖርት አን ላገ እየተባለ በሚጠራው የስፖርት ማዘውተሪያ ስታዲየም በተዘጋጀው በዚሁ ልዩ መስተንግዶ የብሔር ብሔረሰቦች ባህልና ውዝዋዜ፣ የእግር ኳስ ውድድሮች፣ እንዲሁም ሙዚቃዎችና ልዩ ልዩ አዝናኝ ዝግጅቶች በቀረቡበት በርካታ ኢትዮጵያውያን ከአጎራባቸው ከአውሮፓ ሀገራት ጭምር ታድመዋል። የበዓሉ ሞቅ ደመቅ ማለት ልዩ የመነቃቃት ስሜትን የፈጠረባቸው ኢትዮጵያውያን እና ከተለያዩ ከተሞች የመጡ የእግር ኳስ ደጋፊዎች ያሰሙት የነበረው ጭፈራ እና ሆታም የሀገር ቤትን ድባብ ከመፍጠሩም ሌላ ለዝግጅቱም የበለጠ ድምቀትን ሰጥቶታል። የዘንድሮን የፍራንክፈርቱ የኢትዮ ጀርመን የስፖርትና የባህል ፌስቲቫል ልዩ የሚያደርገው ስፖርታዊ እንቅስቃሴውን የፍራንክፈርቱ ኢትዮ አዲስ የስፖርት ክለብ፣ ምግብና መስተንግዶን ለኢትዮጵያውያን ማህበራዊ እንቅስቃሴ ልዩ ድጋፍ የሚያበረክተው አዳብና የኢትዮጵያ የባህል ሬስቶራንት እንዲሁም የመዝናኛውን ጉዳይ ለረዥም ዓመታት ከሀገር ቤት የሙዚቃ ባለሙያዎችን እዚሁ ጀርመን እያስመጡ የመድረክ ዝግጅቶችን በማቅረብ የሚታወቁት አቶ ኤልያስ የማነ በጋራ ያዘጋጁት መሆኑ ነው። የአዳብና ሬስቶራንት ባለቤት አቶ ብሩክ ወልዴ ሀርትማን የ የስፖርት ትጥቆችን ገዝቶ ለክለባት ከማበረከት ጀምሮ ኢትዮጵያውያን በሚያካሄዱት ልዩ ልዩ ማህበራዊ እንቅስቃሴ ድጋፍ የሚያደርጉት ልዩ ተሰጥኦ ያላቸው ወገኖቻችንን ለማበረታታት መሆኑን ገልጸውልናል። ሶስት ዓመት በፊት በ2015 የኤሮፕ እግር ኳስ በተዘጋጀበት ወቅት ሰርተን ነበር፣ ጥሩ ውጤት አምትተናል። አሁን ስፖንሰር እንዳረግም ያደረገኝ ሬስቶራንቱ ለማስተዋወቅ ብቻ አይደለም። ትልቁ ታርጌቴ ያው ባለኝ አቅም ሀገሬን የሚወክል ኢትዮጵያን የሚወክል ነገር ፍራንክፈርት ውስጥ በሚዘጋጅበት ሰዓት ማስተዋወቅ አለብኝ። ትልቅ ታለንት ያላቸው ተጫዋቾች አሉ። ስለዚህ ለእነሱ ሁሉ ብዙ የሚደረግላቸው ነገር አለ። ቋሚ ስፖንሰር ስለማያገኙ ተጨማሪ ስራ ስለሚሰሩ ሁለቱ ነገሩ ስፖርቱንም ስራውም አብሮ ማራመድ ስለማይችሉ የተወሰነ ይገፉበትና ይቀራል። ታለንታቸው በጣም ብዙ ሰዎች አሉ። ብዙ ወጣቶች አሉ ጀርመን ውስጥ በተለያዩ ስፖርት ሙያ ያላቸው በየወሩ ራሱ እየተከፈለ ታለንታቸው ላይ እንዲገፉበት ቢደረግ አገር ነው የሚያስጠሩት። አቶ ኤልያስ የማነ ሌላው የፌስቲቫሉ አስተባባሪ ናቸው። ለዝግጅቱ መሳካት ዋናው ምክንያት ተቀናጅቶ መስራታችን ነው ይላሉ። እኛ በእርግጥ ያው ሰዎቹን ለማስተናገድ በፍላጎት ነው የምናደርገው። ስራው በጣም ያደክማል፣ ግን ሰውም ተደስቶ እንዲሄድ ነው የምንፈልገው። ስሰራ ብዙ ነገሮች ሊያጋጥሙ ይችላሉ። ብዙ እንቅፋቶች አሉ ግን ያው ለዛን ሁሉን ተቋቁሞ ሰው ማስተናገድ ማለት ከባድ እንደሆነ ያው እያንዳንዱ ሰው ያውቀዋል። ይህን ያክል ሰው ማስተናገዳችን እንግዲህ የስራ ክፍፍል አድርገን በእንደዚህ አይነት ሁኔታ ብንሰራ በጣም ጥሩ ነው በሚል በትክክል ጽፈን እከሌ ይሄን ስራ መስራት አለበት እከሌ ስራ መስራት አለበት ብለን የስራ ክፍፍል ሰጥተን ነው የምንሰራው። እስካሁን ድረስ ያለው ሁኔታ እንግዲህ ያው እንደምታዩት ነው። ሰው ይዝናናል፣ ይበላል፣ ይጠጣል እና እንግዲህ ለኛ በጣም የሚያስደስት ነገር ነው። ከስዊትዘርላንድ ዙሪክ እና ከጎረቤት ኤርትራ በእንግድነት የተጋበዙበት እንዲሁም ከመላው ጀርመን 15 ያህል የእግር ኳስ ቡድኖች የተካፈሉበት ውድድርም ከፍተኛ ፉክክር የታየበት ነበር። ለፍጻሜ የደረሱት ዙሪክና ሽቱትጋርት በመደበኛው የውድድር ሰዓት ዜሮ ለዜሮ በማጠናቀቃቸው አሸናፊውን ለመለየት በተሰጠው የፍጹም ቅጣት ምት ሽቱትጋርት አምስት ለአራት ለ በሆነ ውጤት አሸንፎ ዋንጫውን ወስዷል። ከዚህ ሌላ የኮለኑ ቴሜቴ ኢትዮ ጀርመን የቤተሰብና የባህል ማህበር ያሰለጠናቸው ወንድና ሴት ህጻናቶች ያቀረቡት የብሔር ብሔረሰቦች ውዝዋዜና የእግር ኳስ የስፖርት ውድድር ተሳትፎም በበዓሉ ታዳሚዎች ዘንድ ከፍተኛ አድናቆት አግኝቷል። ህጻናቶቹም በዝግጅቱ በጣም ደስተኞች ነበሩ። ሁሌ ወንዶቹ ከገቡ እኛ አናሸንፍም ብለን ምንም ኳስ ውስጥ አንጫወትም። አሁን ግን ትንሽ ልናጠና ነው። ስንት ለስንት ወጣችሁ? ስምንት ለዜሮ ችግር የለም። ሌላ ጊዜ በደንብ እናደርጋለን። ውድድሩ ውድድር ቆንጆ ነበር። ምንም አይደለም። እዚህ የመጣ ነው ኳስ ብቻ አይደለም፣ ግን ቆንጆ ነበር ውድድሩ። ቢሆን ስምንት ለዜሮ ስለተሸንፍም ምንም አይደለም። ዋናው ተዝናንታችኋል፣ ከልጆች ጋር ተጫውታችኋል፣ ደስ የሚል ጊዜ ያሳልፋችኋል። አዎ አሳልፈና ቆንጆ ነበር። እዚህም ዳንስ ደነሰና ቆንጆ ነው። ተዝናንተናል ብዙ። አሁን አንድ ሳምንት ትምህርት የለንም። ከከለን ነው የመጣ ነው። እዚህ ደግሞ የባህል ዝግጅት፣ እስክስታ፣ ጭፈራ ሁሉ አቅርባችኋል አይደል? ማን ያሰለጠናችሁ? እንዴት ነው ያሰለጠነን? ዮናስ ነው። ዳንሱን አስተማረን፣ ኳስ አስተማረን፣ ብዙ ነገር አስተማረን። የፌስቲቫሉ ታዳሚዎችም ይህ አይነቱ ዝግጅት የተራራቀን ወዳጅ ከማገናኘትና ከአዝናኝነቱ ባሻገር በውጭ የሚኖሩ ኢትዮጵያውያን አንድነታቸውን እንዲያጠናክሩ አኩሪ ባህሎቻቸውን ቅርሶቻቸውንና ወጎቻቸውንም ጠብቀው ለተተኪው ትውልድ እንዲያስተላልፉ ይረዳል ይላሉ። በተለይም በውጭ የሚወለዱ ህጻናት ከደባል ሱሶች ርቀው በስፖርታዊ የጨዋነት ስነምግባር እንዲታነሱ እንዲታነጹ፣ ሀገራቸውን እንዲወዱ ብለውም ተሰጥኦ እና ችሎታ ያላቸው ለፍሬ እንዲበቁ ትልቅ እገዛ ያበረክታል ሲሉ ገልጸውልናል። መሰረት ሚሻኤል እባላለሁ ዋናው ትልቁ ነገር ልጆቻችን ተተኪ ትውልዶች እስከ መሆናቸው መጠን የራሳችን ባህልና ወጋችን ይዘው ማለፍ አለባቸው ማስተማር የምንችለው ደግሞ እኛ ነን በአሁኑ ሰዓት ምክንያቱም ባህሉን ለማየት የታደሉ ልጆች ስላልሆኑ የግዴታ ይሄ ነገር በባህል በስፖርት በሙዚቃ በተለያዩ ነገሮች ልጆችን እያነጽን ከሄድን የአገር ፍቅር የአገር ስሜታቸውን እያጎለበትን ላቸው ነው የምንሄደው ተስፋዬ አበበ ባላለውኝ ወጣት ኢትዮጵያውያኖችን በስፖርታዊ እንቅስቃሴ ጤነኛ እንዲሆኑ፣ ጥሩ መንፈስ እንዲሯራቸው ከዛ ብና አልፎ ተርፎ ደግሞ በኢትዮጵያዊነትም ኳስ መጫወት እንዲቻል፣ ጥሩ ጥሩ ሊጋ ውስጥ የሚጫወቱ ልጆች አሉ። እነሱን በማየት ለወደፊት እኛም እንደዛ እንድደርሳለን እንዲሉ ይጠቅማል። በፍራንክፈርቱ የኢትዮ ጀርመን የባህልና የስፖርት ፌስቲቫል ተጋባዥ እንግዳ ከነበሩት ቡድኖች መካከል ከፍተኛ ተሳትፎ ያደረገው የኤርትራ የእግር ኳስ ቡድንም ተጠቃሽ ነው። በዝግጅቱ በጣም ደስተኛ መሆናቸውን የገለጹልን የቡድኑ ዋና አስተባባሪ አቶ ዮሐንስ ቃልአብ እንዲህ አይነቱ መድረክ የሁለቱ ሀገራት ሕዝቦች ግንኙነትና ትስስርን ይበልጥ ያጠናክረዋል ይላሉ። ትንሽ የኤስዋ ኤርትራያ ብገልጽ ደስ ነው የሚለኝ ኤስዋ ኤርትራያው ዘጠኝ መቶ ሰማኒያ ሁለት እስካሁን በፌዴሬሽን ተሳትፎ ያለ መቋረጥ መሄድ ውድብ ነው። በጣም ነው ስፖርት ደስ የሚለኝ። እዚህ ደግሞ ዛሬ የኢትዮ ጨዋታ ላይ በጦሩን ጊዜ ደስቶ ተሰማኝ። ደግሞ እዚህ መጥተናል። እዚህ ደግሞ አትሞስፌሩ የኢትዮጵያና የኤርትራ እዚህ ባንዴ ሆነን በጣም ነው ደስ የሚለኝ አብረን እዚህ ላይ የአማራ ልጅ ትግርኛ ያወራል፣ እኔ ደግሞ ትንሽ አማርኛም ይሞክራለሁ። በጣም አትሞስፌሩ በጣም ነው ደስ የሚለኝ። እዚህ ጨዋታ ላይ እንገናኛለን፣ በትምህርት አንዴ እንሰራለኝ ብዙ መገናኝ ነገር ስላለው እዚህ መምጣታችን በጣም ነው ደስ የሚለኝ። እኛ ደግሞ አመት አመት የኢትዮ ጨዋታ እንትን የሚቀጥል ችሎት ካለን እንደግፈዋለን። በጣም ነው ደግሞ ደስ የሚለኝ። በፍራንክፈርቱ የባህልና የስፖርት ፌስቲቫል ላይ የበጎ ስራ የሚያከናውኑ ሰዎች አጋጥመናል። ለወገን ደራሽ ወገን ነው፣ ጋን በጠጠር ይደገፋል በሚለው ሀገራዊ ብሂል መሰረት ወላጅ አልባ ችግረኛ ልጆችን ሰብስቦ በሀገር ቤት የሚረዳን አንድ ግብረሰናይ ድርጅት በገንዘብ እርዳታ ለመደጎም ወጣት ገጣሚ ሃና ወንድም ስሻ ሳቄን ማንሰረቀኝ የተሰኘውን አጭር የግጥም መድብሏን ለሽያጭ በማቅረብ አቅሟ የፈቀደውን የዜግነት ድርሻ ስትወጣ አግኝተን አነጋግረናት ነበር። ይሄ ሳቂ ማንሰረቀ መጽሐፍ የዛሬ አመት አካባቢ ነው የታተመው። የመጽሐፉ ገቢ ሙሉ ለሙሉ ለመሰረት በጎ አድራጎት የዋለ ነው። ዛሬ እዚህ ፍራንክፈርት እግር ኳስ ላይ የተገኘሁት የበለጠ የመሰረት በጎ አድራጎትን ለማስተዋወቅ ነው። ያ ማለት ምንድነው? መሰረት በጎ አድራጎትን በሄድኩበት ኢትዮጵያ ባየሁበት ጊዜ በጣም እጅግ የሚያሳዝን ሊረዱ የሚገቡ በጣም ብዙ ህጻናቶች አሉና እኔ የአቅሜን ይህን ካደረግኩኝ ብዬ በመነሳሳት ነው እንግዲህ ይህንን ነገር ያደረኩት። ሰዎችም ዛሬ እዚህ ቦታ ላይ በደንብ እየተዋወቀ ያለው እነዛን ህጻናቶች በተወሰነ መልኩ እንዲያስቧቸው ለማድረግ ነው እዚህ የመጣሁት። ስለዚህ ሁሉም ሰው የቻለውን ግዴታ በገንዘብ ብቻ አይደለም። ቤተሰብ የሌላቸው የሚረዷቸው፣ ደብተር ስክሪፕቶ የሌላቸው የሚረዳቸው ያጡ ሰብሳቢ ያጡ ናቸው። እነሱ ናቸው የሚረዱት። ገጣሚ ሀና በአዲስ አበባ ከተማ ካራቆሬ እየተባለ በሚጠራው አካባቢ በድህነት አረንቋ ሲማስኑ በችግር አለንጋ ሲጠበሱ ኖረው የቆሻሻ ክምር ናዳ ተደርምሶ ሕይወታቸውን ላጡ ወገኖቻችን ማስታወሻ ይሆን ዘንድ በተባ ብዕሯ ኖርንና ሞትን ስትል ሀዘኗን ከገለጠችበት ምጽታዊ ግጥሟ የስንኝ ዘለላዎች እስኪ በጥቂቱ ቀንጭበን ለትውስታ እናሰማችሁ። ሞትን ተኖረና ተሞተ ተረት በኛ ላይ ተተረተ። ኖረን ካለን በምድር እየኖረን ከጥጉ ከቆሻሻው ክምር ያኔ ነበር ለኛ ማልቀስ በቁማችን ለቅሶ መድረስ። ያኔ ነበር ለኛ ሙሾ ፀሐይ ብርዱ ሲወቅጠን እንደ ጌሾ ደረት መምታት ያኔ ነበር፣ በቆሻሻው ሳንቀበር በደጃችን ስታልፉ እ እ እያላችሁ አፍንጫችሁን ወጥፋችሁ አፋችሁን አፍናችሁ ስታልፉ ሳይቆጫችሁ አይታችሁን ያላዘናችሁ፣ ይኸው ዛሬ መሪር ሀዘን መጣላችሁ። ዛሬ ታዲያ የጸጸት እንባን አነባችሁ። ደልቶን ሳንኖር ከቆሻሻው ጥግ እየኖርን የሚያነሳን ብናጣ እየታገልን ህይወትን ምሽቱ ሲነጋ ተመስገን እንዳላለን መሆናችን እንኳን ሳይታይ የጊዜ ፍጡር ይሄው አሟሟታችን እንኳን ሳያምር ቆሻሻ ያላችሁት የግቢያችሁ ጥርግራጊ አፈር ክምር ይኸው ይኸው ይሄው ደረማምሶ ወሰደን ቀባሪ እንኳን እንዳይቀብር። ፍራንክፈርት ሬቭሽቶክ ሽፖርት አንላገ በሚገኘው የስፖርት ማዕከል ስታዲዮም ባለፈው ቅዳሜና እሁድ የተከናወነው የኢትዮ ጀርመን የስፖርትና የባህል ፌስቲቫል ከሞላ ጎደል የተዋጣለት ነበር። ይሁን እንጂ በመዝጊያው ስነስርዓት ላይ ይገኛል ተብሎ የተገለጸው ተጋባዥ ድምፃዊ ምዕራፍ አሰፋ በተለያየ ምክንያት ሊገኝ አለመቻሉ መጠነኛ ቅሬታ ቢፈጥርም በተተኪ ድምፃዊና በታዋቂ ዲጄዎች ታዳሚው ያለ ተጨማሪ ወጪ ተዝናንቶ ምሽቱን እንዲያሳልፍ መደረጉ ሌላው ከባሉ አዘጋጆች የስራ ቅንጅት በበጎ ጎኑ የሚጠቀስ ጉዳይ ሆኖ ነው ያገኘ ነው። በነገራችን ላይ ቀደም ሲል እንደገለጽ ነው በአውሮፓ ደረጃ 16ኛው የኢትዮጵያውያን የስፖርትና የባህል ፌስቲቫል በጀርመኗ የሽቱትጋርት ከተማ ከኦገስት 1 እስከ ኦገስት 4 2018 ዓ.ም እንደሚካሄድ ከአውሮፓ የስፖርት ፌዴሬሽን መረጃ ለማወቅ ችለናል። አድማጮቻችን በፍራንክፈርቱ ፌስቲቫል ዙሪያ ያቀናበር ነው መሰናዶ በዚሁ ተጠናቋል። የፕሮግራሙ አዘጋጅ እንዳልካቸው ፈቃደ በዚሁ እሰናበታችኋለሁ። ደህና ሁኑ። E a gente vai E eu the best.